የሪፑብሊካኑ እጩ ተወዳዳሪ ዶናልድ ትራምፕ አታላይና ፕሬዚደንት ለመሆን ብቃት የሌላቸው ናቸው ሲሉ ለዲሞክራቷ እጩ ተወዳዳሪ ለሂላሪ ክሊንተን የምረጧቸው ዘመቻ በማድረግ ላይ የሚገኙት ፕሬዚደንት ኦባማ ተናገሩ ኦባማ የኤፍቢአይን ዲሬክተር ጄምስ ኮሚንም ነቅፈዋቸዋል የሂለሪ ክሊንተንን የኢሜይል ጉዳይ በአሁኑ ሰዓት ማንሳታቸው ምርጫው ላይ አሉታዊ ተጽዕኖ እንዲፈጥር ሆን ብለው ነው በማለት ትራምፕ በበኩላቸው ፕሬዚደንት ሆነው ከተመረጡ ቶሎ የማከናውነው ነገር ኦባማ ኬር የሚባለውን በኦባማ የስልጣን ዘመን ስራ ላይ የዋለውን የጤና አገልግሎት ማስቆም ነው ብለዋል። ዝላቲካ ሆክ ያጠናቀረችውን ዘገባ አዲሱ አበበ ይዟል። ሂለሪን ምረጡ የሚለውን ዘመቻ ቻፕል ሂል ውስጥ በሚገኘው በሰሜን ካሮላይና ዩኒቨርሲቲ ያደረጉት ባራክ ኦባማ የወቅቱ ፕሬዝዳንታዊ ምርጫ ውድድር አስቀያሚነት መራጮችን አበሳጭቷል በማለት ገልጸውታል። ለጊዜው መጥፎውን ሁኔታ እንዳላየ አይታችሁ ከፊታችሁ ባለው ምርጫ ላይ እንድታተኩሩ አሳስባለሁ። ድምፅ ሰጪዎች በትክክል ካሰቡበት ምርጫቸው ሂለሪ እንደሚሆኑ ያስገነዘቡት ኦባማ በአንጻሩ ዶናልድ ትራምፕ ለጉዳተኞች ግድ የሌላቸው ተራ የንግድ ሰውና አንዲት ዲሞክራሲያዊት አገርን መምራት እንደማይችሉም ተናግረዋል። አሜሪካ ሕዝቧን ማሰቃየት አለባት የሚል አስተያየት ያለው ሰው ፕሬዝደንታችን ሊሆን አይገባውም። አሊያ ደግሞ ጠቅላላው ሃይማኖታዊ ተቋም ከሀገራችን እንዲወገድ መፍቀድ ይኖርብናል ማለት ነው። ባራክ ኦባማ በአሁኑ ወቅት ሁለቱንም የምክር ቤት መቀመጫዎች በአብላጫነት የያዙትን የሪፐብሊካኑን ፓርቲ አባላትንም በሂስ መሸንቆጣቸው አልቀረም። ሥልጣን በያዝኩበት ዘመን የሥራ ትብብር አድርገውልኝ አያውቁም። ሌላው ቀርቶ ለሕዝቡ የሥራ ዕድል ለመፍጠር በምናደርገው ጥረት እንኳ አንዳችም ትብብር አልነበራቸውም። የመወሰኛውንና የተወካዮቹን ምክር ቤቶች በበላይነት በያዙበት ጊዜም ራሳቸው ለሚያቀርቧቸው ጉዳዮች እንኳ መሰናክል ከመፍጠር ሌላ የሥራ ትብብር አላሳዩም። ይህ ብቻ አይደለም። የፌዴራሉን መሥሪያ ቤቶች ለመዝጋት ሲያስፈራሩ ከርመዋል። ዴሞክራሲ የሚሠራው ግን እንደዚህ አይደለም። ወላጆቻችንም ያስተማሩን እንደዚህ አልነበረም። ፕሬዚዳንት ኦባማ ናው ድስ በተባለ ቴሌቪዥን ላይ ባደረጉት ቃለ ምልልስ የኤፍቢአይ ዲሬክተር መሥሪያ ቤታቸው በሺዎች የሚቆጠሩ የሂለሪ ክሊንተን ኢሜሎች እየመረመረ መሆኑን ጠቅሰው የሰጡትን መግለጫም ነቅፈዋል። አንድ የተለመደ አካሄድ ያለ ይመስለኛል ምርመራ በሚካሄድበት ጊዜ በመላምት አይሰራም። ያልተጣራና ያልተሟላ መረጃ ይዘንም አልሰራንም። በተባራሪ ወሬ ላይም አንመሰረትም። ከተመረጥኩ እርሳቸው የሄዱበትን መንገድ ሁሉ እዘጋለሁ፣ ውርሳቸውንም እንዳልነበር አደርገዋለሁ ያሉት ዶናልድ ትራምፕ ለኦባማ ሂስና ትችት የመልስ ምት ሰጥተዋል። መጨረሻችን ሌላ አራት ዓመት የኦባማ ዘመን ነው ማለት ነው። ይሄ ከሆነ እጅግ አስከፊ ይሆናል። ያ ማለት ደግሞ አይሲስ ማለት ነው። ከፍተኛ ቀረጥ ማለት ነው። መጥፎ የጤና ፕሮግራም ማለት ነው። ድንበር የለንም ማለት ነው። ድንበር ከሌለን ደግሞ አገር የለንም ማለት ነው። ዶናልድ ትራምፕ ፍሎሪዳ ውስጥ ዘመቻቸውን ያካሄዱት ባለፈው ረቡዕ ሲሆን በዚያ ማሸነፋቸው ለፕሬዝዳንትነት ያላቸውን የመመረጥ ዕድል እንደሚያሰፋላቸው ገልጠዋል።